Voice of America be <laughs> away. Yeah, Yamik yeah, Adams Radio T በትላንት በስቲያ በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት ምልእክቶች የፖለቲካ ፓርቲዎች ምዝገባና ስነ ምግባር ህግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ተቸ። በምርጫ አዋጁ የተደነገጉትን ስም የሚያጠፋ ንግግርን ክልከላ የተላለፉና ሌሎች የፖለቲካ ፓርቲዎች ሀሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የስነ ምግባር ጥሰት የፈጸመም ነው ሲል የኦሮሚያ ብልጽግና ፓርቲን ተጠያቂ አድርጓል። hiriira kanaa hiriira uummanni ofii ka ka'ee muummicha ministeeraa deeggaruudhaaf uummanni ka ka'umsa isaatiin bahe. ይህ ሰልፍ ህዝቡ ጠቅላይ ሚኒስቴሩን ለመደገፍ በራሱ ተነሳሽነት የወጣው ነው። አካሄዱ ህዝቡ ባዘጋጀበት ነበር የተፈጸመው። ህዝቡ እዛ ላይ የተናገረው በምርጫ ቦርድ የተቀመጠውን ስነ ምግባር የጣሰ ሊሆን ይችላል፣ ግን እኛ እንደ ብልጽግና ፓርቲ የምርጫ ቦርድን ህግ መከበር አለበት ብለን እናምናለን። በብሔራዊ ምርጫ ቦርድ ለቀረበው ክስ ምላሽ የሰጡት የኦሮሚያ ብልጽግና ፓርቲ ጽሕፈት ቤት ቃል አቀባይ አቶ ታየ ደንዳአ ናቸው። ዝርዝሩን ይዘናል። በዕለቱ አብይ ርዕስ ይቀርባል። የኢትዮጵያን የጸጥታና የምርጫ ጉዳዮች ጨምሮ በዩናይትድ ስቴትስ የአፍሪካ ፖሊሲ ዙሪያ የተነጋገረው የዋሽንግተኑ ስትራቴጂያዊና የዓለም አቀፍ ጉዳዮች ጥናት ማዕከል ሲኤስአይኤስ ያዘጋጀውን መድረክ የተመለከተ ዘገባም ለምሽቱ ከምንመለከታቸው ርዕሶች ውስጥ ነው። ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከሌሎች ልዩ ልዩ በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ጋር የሐሙስ ጥር 27 2013 ዓ ም አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅ ይታየ፣ ከቴክኒክ አቀናባሪው ንጉስ ታምሬ እና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ብያሉበት ሆኖ የምሽቱን ዝግጅት ካሰናዱ ባልደረቦቻችን እና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ያስትልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። የተከሳሾችን የእምነት ክህደት ቃል ለመስማት ተቀጥሮ የነበረው የነ አቶ ጃዋር ሲራጅ መሐመድ የክስ መዝገብ ለሶስተኛ ጊዜ ተለዋጭ ቀጠሮ ተሰጥቶበታል። ቪኦኤን ጨምሮ የዛሬውን ችሎት ለመዘገብ የተገኙ መገናኛ ብዙሃን ችሎቱን እንዳይከታተሉ በፖሊስ የተከለከሉ ሲሆን ክልከላው አግባብ እንዳልነበረ ፍርድ ቤቱ አስታውቆ እንዲታረም አዟል። ዶክተር ጀማል ተጨማሪ አለው። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተከሳሾችን የእምነት ክህደት ቃል ለመስማት በተለዋጭ ቀጠሮ አድሮ የነበረው የእነ አቶ ጀዋር ስራጅ መሐመድ የክስ መዝገብ ዛሬም ለሶስተኛ ጊዜ የተቀጠረው ተከሳሾች ለስምንት ቀናት ረሃብ አድማ ላይ መሆናቸውን በመግለጽ በሙሉ ጤናና አቅም የእምነት ክህደት ቃላቸውን ማቅረብ እንደማይችሉና ተለዋጭ ቀጠሮ እንዲሰጣቸው በጽሑፍ ያቀረቡትን አቤቱታ ተከትሎ ነው። የተከሳሾች ጠበቆችም ደንበኞቻቸው የእምነት ክህደት ቃላቸውን ለመስጠት በሙሉ ጤንነት ላይ ሊሆኑ ይገባል ብለው የገለጹ ሲሆን አቃቢ ሕጎች በበኩላቸው አቤቶታው በወንጀል የሕግ ክርክር ስነ ስርዓት ሂደት የተደገፈ አይደለም እና እንደዚህ አይነት አቤቶታ ተቀባይነት ስለሌለው የእምነት ክህደት ቃላቸውን መስጠት አለባቸው በማለት ተከራክረዋል። የግራ ቀኙን ክርክር የሰማው ፍርድ ቤት አንድ ሰው የእምነት ክህደት ቃሉን ከመስጠቱ በፊት ጤንነቱ የተረጋገጠ መሆን ያለበት እና ተከሳሾች የገለጹት በረሃብ አድማ ምክንያት ስለተዳከሙ ለዛሬ የእምነት ክህደት ቃላችንን መስጠት ስለማንችል ተለዋጭ ቀጠሮ ይሰጠን ነው እንጂ ቃላችንን አንሰጥም ስላልሆነ ተለዋጭ ቀጠሮ መሰጠት አለበት በማለት ለየካቲት 22 2013 ተለዋጭ ቀጠሮ ሰጥቷል። ቪኦኤን ጨምሮ ችሎቱን ለመዘገብ በቦታው የተገኙ የመገናኛ ብዙሃን ችሎቱን እንዳይዘግቡ በፖሊስ እንዲወጡ መደረጋቸውን እና የታሳሪ ቤተሰቦች ወደ ችሎቱ እንዳይገቡ ተከልክለዋል የሚል አቤቶታ ለችሎቱ የቀረበ ሲሆን ፍርድ ቤቱ በተጠቀሱት ጉዳዮች ላይ ምንም አይነት ክልከላ ያላደረገ መሆኑን በመግለጽ ጋዜጠኞችም አለምንም ክልከላ በችሎት ተገኝተው በሕግ አግባብ እንዲዘግቡና ቤተሰቦችም በጋራ ተመሳሳይ ልብስ ሳይለብሱ ችሎት መታደም እንዲችሉ ወስኗል። በሌላ ዜና በእስር ቤት የሰብአዊ መብት አያያዛቸው አሳሳቢ ነው ሲባል የነበረ የኦሮሞ ነጻነት ግንባር አመራር ኮሎኔል ገመቹ አያናን በተመለከተ ትላንት የተሰየመው የፌዴራል ከፍተኛ ፍርድ ቤት ልደታ ምደብ ችሎት አቤቶታውን በማየት ለደህንነታቸው አስተማማኝ በሆነ ቀድሞ በነበሩበት በቂሊንጦ ማረሚያ እንዲዘዋወሩ ወስኗል። ቪኦኤ ይህንንም ከጠበቆቹና ከኢትዮጵያ ሰብአዊ መብት ኮሚሽን ኮሎኔል ገመቹ አያና ወደ ቅሊንጦ ማረሚያ ቤት መዘዋወራቸውንም አረጋግጧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። አዲስ አበባ በሚገኘው በተባበሩት የአረብ ኤሚሬቶች ኤምባሲ ላይ ጥቃት ለማድረስ ያሴሩ አስራ አምስት ሰዎች በቁጥጥር ስር መዋላቸውን የኢትዮጵያ የዜና አገልግሎት የመንግስቱን የደህንነት አገልግሎት ጠቅሶ ዘግበዋል። የተያዙት ሰዎች ከባዕዳን በተሰጣቸው ተልዕኮ ሲንቀሳቀሱ የነበሩና በተወሰደው እርምጃ ብዛቱ በውል ያልተገለጸ የጦር መሳሪያ ፈንጂዎችና ሰነዶች መያዛቸውን ሮይተርስ ባቀረበው ዘገባ ጠቅሷል። በቁጥጥር ስር የዋለው ቡድን ከውጭ አሸባሪ አካል በተሰጠው ተልዕኮ በንብረትና በሰው ሕይወት ላይ መጠነ ሰፊ ጉዳት ለማድረስ ሲያሴር እንደነበረ የደህንነት አገልግሎት መግለጫው አስታውቋል። ከተባበሩት የአረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በጉዳዩ ዙሪያ አስተያየት ለጊዜው አለማግኘቱን ሮይተርስ ጠቁሟል። ሌላ ተጠርጣሪ የጥቃት ቡድን በአጎራባች ሱዳንም በኤሚሬትስ ዲፕሎማሲያዊ ሚሽን ላይ ጥቃት ለማድረስ ማሴሩን ዜናው ጨምሮ አስታውቋል። የኢትዮጵያ የብሔራዊ ደህንነት አገልግሎት በዚያ ዙሪያ ከሱዳኑ አቻው ጋር በትብብር ጉዳዩን እየተከታተለ መሆኑን ጨምሮ አመልክቷል። ከሱዳን ባለስልጣናት በኩል ለጊዜው አስተያየት አልተሰጠም። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት ረቡዕ በኢትዮጵያ ትግራይ ክልል ስላለው ሁኔታ መደበኛ ያልሆነ ዝግ ስብሰባ አድርጎ ተወያይቷል። የወሩ የምክር ቤቱ ፕሬዚደንት የሆኑት የእንግሊዝ አምባሳደር ባርበራ ውድዋርድ ከድርጅቱ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ ስላለው ወቅታዊ ሁኔታ ገለጻ የተደረገ መሆኑን ገልጸዋል። አምባሳደሯ ከስብሰባው በኋላ ሀገራቸውን በመወከል በሰጡት ቃል ዩናይትድ ኪንግደም በትግራይ ክልል በሚገኙት ሂትሳትና ሺመልባ የስደተኛ ካምፖች የደረሰውን ጉዳት አውግዛለች። በዚያ የተነሳ ከካምፖቹ ለተፈናቀሉት ስደተኞች በአስቸኳይ ሰብአዊ እርዳታ እንዲደርስ ጠይቃለች ብለዋል። ትግራዩ ውጊያ ጉዳት ለደረሰባቸው ሲቪሎች ሁሉ እርዳታ እንዲደርስ ከመንግስታቱ ድርጅት የሰብአዊ ረድኤት መስሪያ ቤቶችና ከሌሎችም የልማት ተቋማት ጋር አብረን እየሰራን ነን ሲሉም አምባሳደሯ አክለዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዶሚኒክ ራብ በቅርቡ በኢትዮጵያ ባደረጉት ጉብኝት ወቅት ለሰብአዊ እርዳታ የሚውል ከ15 ሚሊዮን ዶላር በላይ መፈቀዱን ይፋ እንዳደረጉም አምባሳደሯ አስታውሰዋል። በመንግስታቱ ድርጅት የእንግሊዝ አምባሳደሯ ቀጥለውም በክልሉ ለሚገኙት ከሁለት ሚሊዮን በላይ በችግር ላይ ያሉ ሰዎች ሰብአዊ ረድኤት ያለ እንቅፋት እንዲደርስ መጠየቃችንን እንቀጥላለን ብለዋል። የግጭቱ ተሳታፊዎች ግጭቱን አቁመው ቅድሚያ ለሲቪሎች ደህንነት እንዲሰጡም እንማጸናለን ሲሉ አክለዋል። ይህ በዚህ እንዳለ አምነስቲ ኢንተርናሽናል በትዊተር ገጹ ባሰፈረው ጥሪ በኢትዮጵያ የትግራይ ክልል ለሚገኙ 2.3 ሚሊዮን ችግር ላይ ያሉ ዜጎች ሕይወት አድን ሰብአዊ እርዳታ መግባት እንዲችል በሀገሪቱ መንግስት ላይ ውትወታና ግፊት እንዲጀመር የሚጠይቅ ማሳሰቢያ አውጥተዋል። በሌላ በኩል በትግራይ ክልል በአሁኑ ወቅት በመንግስትና በዓለም አቀፍ አጋር ድርጅቶች አማካይነት ለ2.5 ሚሊዮን ዜጎች እርዳታ እየተሰጠ መሆኑን የአደጋ ስጋት ስራ አመራር ኮሚሽነሩ ተናግረዋል። በክልሉ አብዛኛው ክፍል በአሁኑ ጊዜ ለእርዳታ ተደራሽ መሆኑንም ገልጸዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሁለት ጊዜ የሚሰጡ የኮቪድ-19 ክትባቶች የተለያዩ አይነት ክትባቶችን መስጠት ይቻል እንደሆን ለማረጋገጥ ዛሬ ብሪታንያ ውስጥ አንድ ሙከራ ተጀምሯል። ተመራማሪዎቹ ከ800 በላይ በጎ ፈቃደኛ ተሳታፊዎችን መጀመሪያ የፋይዘር ባዮንቴክ ሰራሹን ክትባት ይሰጡና በማስከተል ለሁለተኛው ክትባት የአስትራዜኔካ እና ኦክስፈርድ ዩኒቨርሲቲ የቀመመውን ክትባት ከአራት ወይም ከ12 ሳምንት በኋላ ለመስጠት ነው ያቀዱት። ሁለቱ ክትባቶች በተለያየ መንገድ የተቀመሙ ናቸው። ጤና ባለስልጣናት ሲናገሩ በሁለት የተለያየ ቴክኖሎጂ የተቀመሙ ክትባቶችን ለአንድ ሰው መስጠት የሚቻል ከሆነ በዓለም ዙሪያ የሚካሄዱ የኮቪድ-19 ክትባት ዘመቻዎችን በይበልጥ ሊያግዝ እንደሚችል ይታመናል ብለዋል። ይህ በዚህ እንዳለ ደ ጋርዲያን ጋዜጣ ባወጣው ሪፖርት እንዳስታወቀው እስራኤል ውስጥ የተካሄደውን የኮቪድ-19 ክትባት ዘመቻ አስመልክቶ የተከናወነ አንድ ግምገማ አንድ ብቻ የፋይዘር ባዮንቴክ ክትባት በተሰጣቸው ሰዎች ላይ ከተከተቡ ከ21 ቀን በኋላ ዘጠና ከመቶ የቫይረሱን መከላከያ ሊያዳብሩ መቻላቸውን ለማወቅ ተችሏል። የብሪታንያ ኢስት አንግሊያ ዩኒቨርሲቲ ያካሄደው ይህ ግምገማ ቀደም ብሎ እስራኤል ውስጥ የተካሄደ አንድ ጥናት አንድ ክትባት ብቻ በቂ ላይሆን ይችላል ሲል ካወጣው ድምዳሜ ጋር የሚጋጭ ነው። በሌላ በኩል ኦክስፎርድ ዩኒቨርሲቲ በራሱ የተቀመመው የኮቪድ-19 ክትባት አንድ ጊዜ ሲሰጥ ለቀጣይ ሶስት ወራት በ76 ከመቶ ቫይረሱን ይከላከላል ሲል አስታውቋል። በሌላ ዜና ብዙ መቶ ሚሊዮን የኮቪድ-19 ክትባቶች እስከሚደርሷቸው እየተጠባበቁ ባሉት የአፍሪካ ሀገሮች በኮሮና ቫይረስ የሚያዙት ሰዎችና ለኅልፈት የሚዳረጉት ቁጥር በአጠቃላይ እያሻቀበ መሆኑ ስጋት ላይ እንደጣላቸው የጤና ባለስልጣናት አስታውቀዋል። ዛሬ የዓለም የካንሰር ቀን ነው። የዓለም የጤና ድርጅት እንደሚለው ካንሰር እጅግ ከፍተኛ በሆነ ቁጥር የብዙ ሰዎች ሕይወት መንጠቁ በጨመረበት በዚህ ወቅት ታዲያ በሽታውን ለመቆጣጠር የሚደረገውን ጥረት ዓለም አቀፉ ኮቪድ-19 ክፉኛ እየጎዳው ነው። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን የን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥር 27 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 943 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከትላንት በስቲያ በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት መልዕክቶች የፖለቲካ ፓርቲዎች ምዝገባ ምዝገባና የስነ ምግባር ሕግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሰ። ሰልፉ የተዘጋጀው በሕዝብ ነው ያለው የኦሮሚያ ብልጽግና ጽሕፈት ቤት በበኩሉ የተተቹትም ጽንፈኞች ናቸው ይላል። ለዝርዝሩ ሙክታል ጀማል በቃሊቲ ማረሚያ የሚገኙትና አቶ ጀዋር መሐመድና አቶ በቀለ ገርባ የረሃብ አድማ ካደረጉ ዛሬ አንድ ሳምንት እንደሞላቸው ተገልጿል። የድርጅታቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ስለ ታሳሪዎቹ የረሃብ አድማ ተከታዩን ለአሜሪካ ድምፅ ተናግረዋል። እስር ቤት ቤተሰቦቻችን ይጉላላሉ። ብዙ ጊዜ ይቆማሉ። እሱ ሻሻል ነው። የኦነግ አመራር አባል ኮሎኔል ገመጩ አያና ከባድ ወንጀል የሰሩ ሰዎች ቤት ነው ወስዶ ያሰሩት እና እሱ ከዚህ በፊት ብዙ ፖለቲካ እስረኞች የተደበደቡበት እና የተጎዱበት ስለሆነ እዛ ቦታ መታሰር የለበትም፣ ከዛ ይቀየርለት የሚል ነው። ሄጄ ለመጠየቅ ሞክሬ ነበር። እንዳውም የሄድኩት እንዲበሉ ነው። መጠየቅ አይቻልም ካለ ሕግ ስላሉኝ ትቼ ተመለስኩት። በቤተሰብ በኩል ባግብ አይቀበሉም ራም ላይ መሆናቸው ይታወቃል። ራም መሆናቸው ይታወቃል። በቂ መረጃ ያለ። በሌላ በኩል በኦሮሚያ ፍንፍኔ ዙሪያ ልዩ ዞን ገላን የታሰሩ የኦሮሞ ነጻነት ግንባር አመራር አባላት ለሶስት ቀናት ዛሬ የረሃብ አድማ መቀጠላቸውን ነው። ጠበቃቸው አቶ ቱሊባይሳ የሚናገሩት አንደኛው ሚካኤል ቦረ ነው፣ አቶ ከእነሳ አያና ከፍተኛ የሆነ አመራሮች ከፍርድ ቤት ቀጠረው የላቸውም። የህግ ሂደት ተቋርተው ሁልሞስ ተረስተው ወይም ተጥሎ ይገኛል ማለት ይቻላል። እዚህ ውስጥ በዋናነት የሚያነሱት ምንድን ነው? እስከ ዛሬ ድረስ ያለምንም ገቢ መሰረት ታስረት ነው ያለ ነው። ከእስር የተለቀቁ እነሳ ተመልሶ ያለምንም ጥያቄ በኦሮሚያ ፖሊስ ኮሚሽን ተይዞ ታስሮ እኛ ጋር መጥተዋል። ለሚቤኛ እነ ዳዊት አብደታ በፍርድ ቤት በነጻ ቢለቀቁም ዛሬም ድረስ ስር አልተፈቱም። በሌላ በኩል ደግሞ የኮሎኔል ገመቸው ያና ማረሚያ ቤት ውስጥ በካያዝ በተገናኘ በጣም ከፍተኛ ችግር ውስጥ ነው ያለው። በሌላ በኩል ደግሞ የኦሮሞ ፖለቲካ ፓርቲዎችን ከፖለቲካ ሜዳሩ በማስወጣት ለሌሎች ሁኔታዎችን በመንግስት በማመቻቸት ላይ ይገኛል እና ይሄ በፍጹም ተቀባይነት የለውም። ተገና በሰላማዊ መንገድ የራብ አድማ በማድረግ ያለን ተቃውሞ ሰላማዊ በሆነ መንገድ ለመግለጽ ነው የሚል ነው። በአጠቃላይ ግን መታወቅ ያለበት ጤናቸው ሁኔታ በጣም በጣም በአስጊ ሁኔታ ላይ ነው ያለው። የኢትዮጵያ ሰብአዊ መብት ኮሚሽን በቃሊቲ ማረሚያ የሚገኙትን እስረኞች መጎብኘቱን ለቪኦኤ ጠቅሷል። የኮሚሽኑ የሰብአዊ መብት ጉዳዮች አማካሪ አቶ ኢማድ አብዱልፈታ ከታሳሪዎችና ከማረሚያ ቤቱ አስተዳደሮች ጋር መነጋገራቸውንም ገልጸዋል። እስረኞቹ ያነሷቸው ጥያቄዎች ሰውነት ባለው ሕግ የተሰጠው ስልጠና አንጻር መመልከት የሚችላቸው እና የማይችላቸው ጉዳዮች አሉ። በዚህ መሰረት ኮሎኔል ገመቻ ያያነ ያያዘን መለከት አንድ የጉብኝታችን አላማ ነበረና እስረኛ የነበረበትን ቦታ ተመልክተናል። በተወሰነ መልኩ እስረኛው የነበረበት ቦታ የማይመቹ እንደሆኑ አይተናል፣ እና በዚህ መሰረት ከማረሚያ ቤቱ አሰራር ጋር ተነጋግረን የማረሚያ ቤቱ አስተዳደር እስከ ጥርሳ እስከ ሰዓት ድረስ እስረኛውን ወደ ሌላ ወደ ተሻለ የማቆያ ቦታ እንደሚያዛውር ቃል ገብቶብናል። ሌላው ከእስረኞች ማረጋገጥ ደቻል ነው። ቤተሰቦቻቸው እና እነሱን ለመጠየቅ ለመጎብኘት፣ የነሱን ችሎት ለመከታተል የሚመጡ ሰዎችን በሚመለከት ቀደም ሲል ቅሬታ የነበራቸው መሆኑ ቢታወቱን የተወሰነ ጊዜ ታስ የነበሩ ሰዎች መፈታታቸውን ከስምችን ጭምር ለማረጋገጥ ችለናል። ግን ስቲል ያልተመለሱ ጥያቄዎች አሉ ስላሉ የረሀብ አድማውን እየቀጠሉ መሆኑን የተረዳ ነው። በታሳሪዎቹ አቤቱታ ላይ የኢትዮጵያ ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪ ኃላፊ አቶ አወል ሱልጣን ተከታዩም ብለዋል። ጠቅላይ አቃቤ በአሁኑ ሰዓት ፐርፐዝሊ ምርጫም እየቀረበ ስለሆነ ፓርቲን እንዳይገዳደሩ ወይም ደግሞ የመወዳደር አቅም እንዲያጡና

ሌላም ሰላማዊ የሆነ መልዕክት ለመሳለፍ የሚጠቀሙባቸው ዘዴዎች ካሉ እሱ ላይ ጠቅላይ ታሪክ አልታይቀም። እንዲህ ከዛ ውጭ ህግ እስካልተጣሰ ወንጀል እስካልተፈጸመ በሌሎች ላይ ጉዳት እስካልደረሰ በሌሎች ሀሳብ መነፃነት የመግለጽ የመንቀሳቀስ ሌሎችም መብቶች ላይ ተጽዕኖ ማድረግ እስካልቻለ ድረስ ጠቅላይ ታሪክ ማለት አይችልም። እዚህ ላይ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በኢትዮጵያ ከወራት በኋላ የሚደረገው ምርጫ ነፃና ገለልተኛ እንዲሆን በሀገሪቱ የተከሰቱ ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸውም በአስቸኳይ ሊዳረስ ይገባል ሲሉ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አዲሱ ሊቀመንበር ግሪጎሪ ሚክ ተናገሩ። ሚክ ይህን ያሉት ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ አስመልክቶ የዓለም አቀፍ ስልቶች ጥናት ማዕከል ሲኤስአይኤስ ባዘጋጀው የድረገጽ ውይይት ላይ ነው። በቅርቡ ምርጫ ያካሄደችው ዩጋንዳን ጨምሮ ዩናይትድ ስቴትስ በአፍሪካ ሀገሮች ላይ ትኩረት አድርጋ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫው ወቅት ሊኖር የሚገባውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በአገሪቱ ያለው የጸጥታ ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለው ገልጧል። ጉዳዩን የተከታተለችው ስመኝሽ የቆየ እንደሚከተለው አቀናብረዋለች። አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚግ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዚህ ሳምንት መጀመሪያ በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደው ውይይት ላይ ነው። ሚክ በተለይ ምርጫ በደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል። ገለልተኛና ነፃ ምርጫ ለማካሄድ የሚያስፈልገው ሁኔታ መሟላቱ ሳይረጋገጥ ምርጫ ማድረግ አይቻልም። ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው። ኢትዮጵያ ስድስተኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ ም እንደምታካሂድ ማስታወቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል። ህብረተሰቡ በሚደረገው ምርጫ እንዲተማመን ሁሉም ሰው በምርጫው ላይ ለመሳተፍ እችላለሁ የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰብዓዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት። ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ ሶስት ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል። እንግዲህ ምርጫው የምርጫው ጊዜ እስኪደርስ ድረስ የሚኖሩ የሰላም ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግስት ማቋቋመው የዚህ የምርጫ ጸጥታ እና ደህንነት ታስክፎርስ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ቅድ ሲወጣ እንዴት ነው መውጣት ያለበትና በዛ ውስጥ የምርጫ ምቶችም ሳይጣበቡ መራጮችም እንዲሁም ደግሞ ምርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ፣ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ የኛል ማለት ነው። ስለዚህ ተስፋ የምናደርገው ምንድነው የነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ የሰላምና የመጠበቅ ሁኔታ እየተሻሻሉ የሚሄድበት በቦርዱም በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኤሌክትራል ቫያለንስ ሊሆን ይችላሉ የምናስባቸውን ነገሮች ወይ ቶሎ አይደንቲፋይ ማድረግ መለየት፣ ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን ማድርገን እንግዲህ ሁለቱንም ማድርገን እየሰራ ነው። የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክሮ የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆነው መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል። ሞባይል ፖሊንግ ስቴሽንስ የምንላቸው ተንቀሳቃሽ የምርጫ ጣቢያዎች ምን ያህል መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎች እና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱ የሚጨምር ስለሆነ እችን በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝ ሆኖ መረጃ መሰረት ድምፅ እንዲሰጡ የሚደረግበትን እድል አንደኛው ቦርዱ የሚያየው ነገር ነው። የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድኅረ ገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የሕግ አውጪውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራች መስራችና ባለቤት የሆነችው ጸዳለ ለማ ወቅታዊ ጉዳዮችን ለሊቀመንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎች መሪዎችና አባላትም እንዲፈቱ ጠይቃለች። an election in which only a few parties are enthusiastically campaigning, talking about እያወራን ያለ ነው። በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለው እና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላት እና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል። ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት ሰላሳ አምስት ዓመታት በስልጣን ላይ የቆዩት ዮሪ ሙሴቬኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች። ብዙ ሰዎች ሰላማዊ የስልጣን ሽግግር ማየት ይፈልጋሉ። ያ እንዳይሆን እያደረጉ ያሉት ደግሞ ሰላሳ አምስት አመት ስልጣን ላይ የቆዩት ፕሬዚዳንት ሙሴቬኒ ናቸው። ስለዚህ ከሀገሪቱ ጋር የሚኖራችው ግንኙነት ሀገራችሁ ወዴት ነው እየሄደች ያለችው? ህዝቡ የተለመደ ስነስርዓት ሳይሆን ትክክለኛ ምርጫ ይፈልጋል በሚል ጠንካራ ንግግር ላይ የተመሰረተ መሆን አለበት። አዲሱ የባይደን አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምጽ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት፣ ኢኮኖሚ፣ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት አስርት ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። በትግራይ ክልል በአሁኑ ወቅት በኢትዮጵያ መንግስትና በዓለም አቀፍ አጋር ድርጅቶች አማካኝነት ለ2.5 ሚሊዮን ዜጎች እርዳታ እየተሰጠ መሆኑን የአደጋ ስጋት ስራ አመራር ኮሚሽነር ተናገሩ። በክልሉ አብዛኛው ክፍል አሁን የእርዳታ አቅርቦት መስጠት የሚቻልበት መሆኑንም አስታውቀዋል። በሌላ ተያያዥ ዜና በክልሉ ከሚገኙ ሁለት የስደተኞች መጠለያ ጣቢያዎች የወጡ ኤርትራውያን ስደተኞችን ወደ ሌሎች መጠለያ ጣቢያዎች ለመመለስ ጥረት እየተደረገ መሆኑን የስደተኞችና ከስደት ተመላሾች ድርጅት ዋና ዲሬክተር ገልጠዋል። መለስካቸው አምሃ ዘግቦበታል። ሁለቱ ባለሥልጣናት አመሻሹ ላይ ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ መንግሥት በትግራይ ክልል ሕግ ለማስከበር ወስጀዋለሁ ካለው ወታደራዊ እርምጃ በኋላ የተፈጠረውን ሰብአዊ ቀውስ ለመቀልበስ እየተሠራ ነው ያሉትን ዘርዝረዋል። የአደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳብራሩት ከሆነ በአሁኑ ወቅት በትግራይ ክልል በአብዛኛው ክፍል ሰብአዊ እርዳታ ያለምንም ስጋት ማዳረስ ይቻላል። በሰሎሃ በአዲ አገራይ ጣታ ውቅሮ፣ አዲግራት፣ መቀሌ፣ ማይጨው፣ ጭላ፣ ቃንቃ፣ በርገሌ፣ ቦራ፣ ሽረ፣ አክሱም፣ አድዋ፣ አጽቢ፣ ፍሬወኒ፣ ኢሮብ፣ ዛናና ሌሎች የሚታወቁ የትግራይ አካባቢዎችንም ስም እየጠቀሱ በእነዚህ ሁሉ አሁን የተለያዩ ሰብአዊ እርዳታዎች እየደረሱ መሆናቸውን በመግለጽ ቁጥርም ጨምረው ጠቅሰዋል። ናው 2.5 ሚሊዮን ቤኔፊሻሪስ ዘ ፈርስት አሁን እርዳታ እያገኙ ያሉት ሁለት ነጥብ አምስት ሚሊዮን ተጠቃሚዎች ናቸው። የመጀመሪያዎቹ አንድ ነጥብ ስምንት ሚሊዮን ቀደም ሲል ከህግ ማስከበሩ ዘመቻ በፊት እርዳታ የሚደርሳቸው የነበሩ ናቸው። ሰባት መቶ ሺህ የሚሆኑት ከዚህ በኋላ በተደረገው የጋራ ቅኝት የተጨመሩ ናቸው። አሁን የምናገለግለው እነዚህን ሁለት ነጥብ አምስት ሚሊዮን የሚሆኑ ወገኖችንና በተጨማሪም ሊረዱ የሚገባቸውን ማናቸውንም ዜጎች ነው የምንሰጠው የእርዳታ ሽፋን በእጅጉ ሰፊ ነው። ኮሚሽነሩ አስከትለው እንዳስረዱት የተረጂዎችን ቁጥር በተመለከተ ሁለተኛ ዙር ዳሰሳ ከዓለም አቀፍ አጋሮች ጋር በመሆን እንደሚከናወንና እርዳታው ይበልጥ ተደራሽ የሚሆንበት ዘዴ ይጠናከራል ብለዋል። ኮሚሽነሩ ለሰብአዊ እርዳታው ተደራሽነት አንዱ እንቅፋት የጸጥታ ጉዳይ እንደሆነም አልሸሸጉም። ወታደራዊ አጀብ የምንጠይቀው በመጨረሻ አማራጭነት ነው። ይህንንም የምንጠይቀው ተቆራርጠው የተበታተኑ የህወሀት ኃይሎች በጥቂት ስፍራዎች ስለሚገኙና ሸምቀው አደጋ ስለሚጥሉ ነው። ከዚያ ውጭ ግን በክልሉ ውስጥ እርዳታ ለሚፈልጉ ወገኖች በነጻነት ትልቅ ስራ እያከናወን እንገኛለን። የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዳይሬክተር አቶ ተስፋውን ጎበዛይ በበኩላቸው በትግራይ ክልል ከሚገኙ አራት የስደተኞች መጠለያ ጣቢያዎች መካከል ሁለቱ በአሁኑ ጊዜ በየትኛውም የሀገሪቱ ክፍሎች እንደሚገኙ መጠለያ ጣቢያዎች ሁሉ ደህንነታቸው የተጠበቀና አገልግሎት የሚሰጥባቸው ናቸው ብለዋል። ይሁንና ሕፃጽና ሽመልባ በተባሉት በትግራይ ሰሜናዊና ሰሜን ምዕራባዊ ክፍል በሚገኙ መጠለያ ጣቢያዎች የነበሩ ኤርትራውያን ስደተኞች በነበረው ወታደራዊ እንቅስቃሴ ሙሉ በሙሉ መውጣታቸውና በኢትዮጵያ የተለያዩ ክፍሎች እንደሄዱ ኤጀንሲው ተረድተዋል ብለዋል። አሁን እየተከናወነ ነው ያሉትንም አብራርተዋል። አሁን እያደረግን የምንገኘው እነዚህ ስደተኞች የት እንዳሉ መለየትና በቀሩት ደህንነታቸው በተጠበቀው መጠለያዎች እንዲመለሱ መሞከር ነው። እስካሁን ከ3600 ያላነሱ ስደተኞች ወደ ማይ አይኒና አዲሃሮች መመለስ ችለናል። ወደዚህ ጋዜጣዊ መግለጫ እየመጣው ሳለሁ ተጨማሪ 322 ኤርትራውያን ስደተኞች ወደ መጠለያዎቹ መግባታቸውን የሚጠቁም መረጃ አግኝቻለሁ። ህጻጽና ሽመልባ የነበሩት ስደተኞች ወደ አሥራ ዘጠኝ ሺህ አምስት መቶ ስለነበሩ ትግራይና አማራ ክልሎች እንደ ጎንደር፣ ወልዲያ፣ ደሴና አዲስ አበባ ውስጥም ጥቂቶች እንደሚገኙ መረጃ ስላለን ወደ መጠለያዎቹ እንደሚገቡ ተስፋ እናደርጋለን። በእነዚህ መጠለያዎች በነበሩት ኤርትራውያን ስደተኞች ላይ ተፈጽሟል ስለሚባለው በደልና በግድ ወደ ኤርትራ ተወስደዋል ስለሚባለው ከጋዜጠኞች ለቀረበላቸው ጥያቄዎች አጭር መልስ ሰጥተዋል። ስደተኞቹ የት እንደደረሱ ለማወቅ ጥረት እየተደረገ እንደሆነ አያሌ የማጣራት ሥራ ወደፊት እንዳለም ጠቁመው በአሁኑ ጊዜ ወደ ዝርዝሩ ለመግባት እንደማይፈልጉ አስታውቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቅርቡ ጦርነት ካስተናገዱ የትግራይ ክልል ከተሞች መካከል አንዷ በሆነችው መቀሌ የሚገኘው የመቀሌ ዩኒቨርሲቲ ነባር ተማሪዎችን ከነገ ጀምሮ መቀበል ይጀምራል። ተማሪዎች ወደ ዩኒቨርሲቲው ሲመጡ በጦርነቱ ሳቢያ ለችግር ለተዳረጉ ነዋሪዎች የሚሆን ለቀን ፍጆታ የሚውሉ ግብዓቶችን ይዘው እንዲመጡ የሚያበረታታ ዘመቻ ከሰሞኑ ተጀምሯል። በተማሪዎች ተነሳሽነት እንደተጀመረ ስለተነገረለት ስለዚህ ዘመቻ ይዘት ብሎም የዩኒቨርስቲውን የአሁን ይዞታ ወይም ድባብ ለማወቅ ሀብታሙ ስዩም አንድ የዩኒ ዩኒቨርሲቲው ባልደረባ አነጋግሯል። ሀብታሙ ያነጋገራቸው በዩኒቨርሲቲው ከተማ ፕላንና የሕንፃ ዲዛይን መምህር ኢዩኤል ጓሽ ናቸው። በዘመቻው አማካኝነት የሚገኘውን ድጋፍ ለመቀበል ብሎም ለሚመለከተው ክፍል ለማሸጋገር የተሰናዱ ተጠሪ ናቸው። አስቀድሞም ሀሳቡ እንዴት እንደመነጨ ያስረዳሉ። መጀመሪያ ሀሳቡ የመጣው ተማሪዎች ራሱ የሚመጡበት ቀን እንደተነገራቸው በሚዲያ ከተገለጠ በኋላ በመደወል ምን ማድረግ እንችላለን፣ ምን መርዳት እንችላለን፣ ምን ይዘን የምንጣ ሚል ጥያቄዎች ወደ ኛ መደወል ተጀመረ። ወደ ኔም ወደ ሌሎች ጻፎችም ማለት ነው። እንዲሁም ወደ አለምናይ ኦፊስም እንደዚህ ምስል እየተደወለ ይጠየቅ ነበር። በእኛ በኩል እርዳታ ይዞ የሚመጡበት መንገድ ካለ ከኛ ሳይድ ለማጣራት ሞከር። በእኛ ሳይድ እንዳወቅ ነው እና እንደገባን ያው መንግስት ራሱ ያዘጋጃቸው መንገዶች ስላሉ እነሱ መንገዶች ሁሉ በእኛ በዩኒቨርስቲ በኩል እንደዚህ አይነት ነገር ልናስተባብረው እንደማንችል ሀሳብ ነገር ናቸው ከዛ እነሱ ደግሞ በራሳቸው በኩል እንደዚህ በሚያጠሩበት ሰዓት ሊኖር ከሚችለው የሎጂስቲክስ ችግር ጋር ተያያዘ ሰብስበው ከዛ አስጭነው መምጣት እንደማይችሉ ከተለያዩ ትምህርት ኢንፎርሜሽን በደረሳቸው ነገሩ በዛ መሰረት ሌላ አማራጭ ካለ ሚል ጥያቄ ደውለው ጠየቁኝ እኔ አስፈራዙ ነው እዚህ ከመጡ በኋላ ለሚኖሩ ነገሮች ትብብር ልማድረግ እንችላለን እንጂ ዩኒቨርስቲ የእርዳታ ማሰባሰብ ስራ ላይ ኦፊሻሊ ያልተሰማራ ምን ማድረግ እንደሚንችል እርግጠኛ አይደለም የሚል መልፈት ናቸው። ከምጥሩ ጥሩ የሚባል ሀሳብ ከእነሱ በኩል መነጀ እነሱ የሚያሉት ምንድን ነው? ሁለት ሻንጣ ይዘን የምንመጣ ከሆነ ለምን አንዱን ሻንጣ እርዳታ የራሳችን ይዘን እንመጣለን። አንዱን ሻንጣ ደግሞ የራሳችን ንብረታችን እየተማለ የህይወታችን ንብረት ይዘን እንመጣለን እና በእንደዛ በኩል ማምጣት ከቻል ዩኒቨርሲቲው ሊቀበለን እና ሊያስተባብር ይችላሉ እዚህ ለሚኖረው ሽን ሚል ጥያቄ ከተማሪዎቹ በኩል መጡ። ይሄ ደግሞ በጣም ደስ የሚል ሀሳብ ነበር። እኛም ጠየቅን። ከጠየቅን በኋላ በዩኒቨርሲቲ በኩል ተማሪዎቹ ወደ ዩኒቨርሲቲ ግቢ ከደረሱ በኋላ እነዚህን ነገሮች መስጠት ከፈለጉ መቀበል እንደምንችል አሰባስበን ሊበረት አስፈልገን ቆጠር አካሂደን ለሚመለከተው አካል መቀሌ ውስጥ ወይ መቀሌ አካባቢ እና ሌሎች የትግር አካባቢ ስላሉ ተረጂዎች በቁሳቁስ መልክ፣ በምግብ ታይፖች መልክ እንዲሁም በአልባሳት እና በምትናቅሰች መልክ ሊያመጧቸው የሚችሉትን ነገሮች መቀበል እንደምንችል በኛ በኩል ኮንፊርሜሽን ተሰጥቷቸው በእሱ ተነሳሽነት በእነሱ ሀሳብ አመንትነት ይህ እንቅስቃሴ ጀምረዋል ማለት ነው። እንግዲህ መቀሌ ከወራት በፊት ጦርነትን ካስተናገዱ ከተሞች መካከል አንዷ ናት። ይሄ የሰብአዊነት ዘመቻ በከተማው ነዋሪዎችና ከመላ ኢትዮጵያ ወደ ከተማዋ በሚመጡ ተማሪዎች መካከል ያለውን ግንኙነት መልካም በማድረግ ረገድ የሚጫወተው ሚና የኖሩ ይሆን? አዎ፣ ስፔሻሉ በአሁኑ ሰዓት ምንድነው፣ ትግራይ እንደ ክልል መቀሌም እንደ ከተማ ከአሁን ካጋጠሙ ሲዌሽን ጋር በተያያዘ ከህዝቡ ጋር ከኢትዮጵያ ህዝብ ጋር ይሁን ከሌላው ማህበረሰብ ጋር ያለው ሪሌሽንሽፕ አስፈላጊም በሆነ ለበል ወይ ደግሞ በጣም ስሜታዊ በሆነ ለበል መመለስ ወይ ደግሞ የሌላውን ሰው አለሁ ባይነት ለማዳመጥ ወይ ፊል ለማድረግ የሚፈልግበት ሞመንት ላይ ስለሆነ ተማሪዎቹም ከአሁን በፊት ኖረውበታል። ከተማውን ከህዝቡ ጋር ንተገቤት አድርገው ስንት ዓመታት ቆይተዋል። ልጥሩ የሚባል ኤክስፒሪንስ እንዳላቸው ከነሱ ጠቁን የምናውቃለን። ከዚህ ጋር ተያይዞ አሁን እንደዚህ አይነት ሰብአዊ የሆነ በጣም ልባዊ የሆነ ተነካሽነት ጋር በተያያዘ የሚያደርጉት እንቅስቃሴ ከከተማው ማህበረሰብ ከክልሉ ሕዝብ እንዲሁም በጠቅላላ ከማንኛውም በዚህ አጋጠመው ሁኔታ ያለውን ሲቲዌሽን አንደርስታንድ ማድረግ የሚችል ሊገባው ከሚችል ማህበረሰብ ጋር ያለውን ሪሌሽንሽፕ ወደ ሌላ ወደ ከፍ ያለ ደረጃ ማሳደግ የሚችል ነው። ይህም ለህዝቡ ደግሞ ለካ አሉ ወገኖች አሉ በካ እነዚህም ገና ልጆች የምንላቸው የማህበረሰብ አካላት ራሱ በዚህ ሌቨል አልናይታቸውን መግለጽ ይችላል የሚለውን ስሜት ለማዳበር በጣም ጠቀል ይገንረዋል እያስባሉ እንግዲህ መቀሌ ዩኒቨርሲቲ በተለያዩ ግቢዎቹ በሺዎች የሚቆጠሩ ተማሪዎችን የሚያስተናግድ ተቋም እንደሆነ ይታወቃል። ቀለብ ከተማሪ በጦርነቱ ምክንያት ለችግር ለተዳረጉ የምትደርሱበት የመጀመሪያው እርምጃ ሆኗል። በቀጣይ ጊዜያትስ ብዛት ያላቸው ተማሪዎች ለማህበረሰቡ ሊሰጧቸው ስለሚገቡ እገዛዎች እንዲው ቢደረጉ የሚባሉ ጉዳዮችስ አሉ ወይ? እንደሚታወቀው አሁን ያለው የመቀሌ አካባቢ ያለውን ይሁን ትግራይ ውስጥ ያለው ሲትዌሽን ከተለያዩ አቅጣጫዎች ብዙ አይነት እርዳታ አቴንሽን እንዲሁም እገዛ የሚያስፈልገው ነው። በተጓዳኝ ደግሞ በቀጣይነት ለሚኖሩ ነገሮችም የሁሉም የማህበረሰብ አካል ግብአቶች ያስፈልጋሉ። ተማሪዎቹም ሆነ የዩኒቨርሲቲ ማህበረሰብ ደግሞ በሙያውም በጉልበቱም በሌሎች አለኝ ሊላቸው በሚችል አቅሙ በሙሉ ሊሰጣቸው የሚችሉ እርዳታዎች ወይ እገዛዎች ብዙ ናቸው። እንደ ትምህርት ተቋምነት ከሀሳብ አመንጭነት ተነስቶ የተለያዩ የዘመቻ ስራዎችን በመስራትም ማህበረሰቡን ማገዝ የሚችልባቸው የተለያዩ ከአሁን በፊት የነበሩ አሁን ደግሞ በአዲስ መልኩ ሊዘጋጁ የሚችሉ የተለያዩ ሀሳቦች አሉ። መገንባት ያለባቸው የስራ ደስቤቶች ካሉ፣ በየገጠሩ መስራት የሚገባቸው ሰብሎች ካሉ ከዚህም አልፎ ሌሎች በዘመቻ የሚሰሩ ስራዎችንም የማስተባበር ሀሳቦች አለን ያው በፕራዮሪቲ ደረጃ በቀዳሚ በቀዳሚነት ደረጃ አሁን ላይ የሚያስፈልገው ተቋርጦ የነበረው የመች ትምህርት መቀጠል ላይ ባቸው ጊዜ ውስጥ የተቋረጠን ትምህርት ማቋቋም ትልቁ ግዴታችን ቢሆንም፣ ከሱ ጋር በተጓዳኝ እያየን ደግሞ እንደየ ሁኔታ አካሄድ የአካባቢ የሰላም ሁኔታ የተወሰነ ተሻሻለ በመጣ ቁጥር ወደ እነዚህ ስራዎች እንገባለን ብለን እናስባለን። ከመለያየታችን በፊት ዮኤል፣ ነገና ከነገ ወዲያ ጀምረው ነው አሁን ጥር የቀረበላቸው ተማሪዎች ይገባሉ ተብሎ የሚጠበቀው የዩኒቨርሲቲው ማህበረሰብ በዙሪያው ያለው ድባብ ምን ይመስላል የሚለው ለአድማጮች እስቲ ንገረን። እነዚህን ተማሪዎች በመቀበል ረገድ እንዲሁም ደግሞ ትምህርታቸውን በሰላም ለማጠናቀቅ የሚያስፈልጋቸውን ነገር በመስጠት ረገድ በአጠቃላይ ያለው ድባብ ምን ይመስላል? ባለፉት ኦልሞስት አስራ አንድ ወይ አስር ወራት ከኮቪድ ጋር ተያይዞም ከዛ በኋላ ደግሞ በትግራይ ባጋጠመው ጦርነት ያካያይዞ ተቋርጦ የነበረው የትምህርት ሁኔታ ወደ ነበረበት ለመመለስ ጥረት ተጀምሯል። ይህም ተከትሎም ጦርነቱ ከመጀመሩ ከአንድ ቀን በፊት ጥር ሀያ ሶስት እና ሀያ አራት አክሊ የመቀሌ ዩኒቨርሲቲ ተመራቂ ተማሪዎች ተጠርተው የመጨረሻ ሴሚስተር ትምህርታቸውን እንዲያካሂዱ ተወስኖ የተወሰኑ ተማሪዎች መጥተው ጀምረው ነበር። መጀመር ብቻ ሳይሆንም ያው ጦርነቱ በነበረባቸው አራት ሳምንታት ያለ ማቋረጥ ከአካዳሚ ስታፍም ከአስተዳደርም ከተማሪዎችም በነበረው በጎ በነሳሽነት የተነሳ ተማሪዎችን አስተምረን መቀሌ መከላከያ ሰራዊት መቀሌ ከገባ ከአንድ ሳምንት ከግማሽ አካባቢ በኋላ እነዛን ተማሪዎች አስመርቀን ልከናል። ከዛ በሀያ አራት መምጣት ያልቻሉ ተማሪዎች ደግሞ ተንጠባጥበው የቀሩ ተማሪዎች ወደ ሶስት ሺ አምስት መቶ የሚሆኑ ተማሪዎች ነበሩ እነሱም ምረቃው ከተካሄደ ከተወሰነ ቀናት በኋላ እንዳ ጥሪ ተደርጎላቸው ይኸው አሁን ሶስተኛ ስምንታቸው መጥተው ያቋረጡትን ትምህርት እየጨረሱ ነው። ሰው እነዚህ ተማሪዎች ከሶስት ሺ አምስት መቶ ተማሪዎች ወደ ሁለት ሺ አምስት መቶ የሚሆኑት መጥተው እየተከታተሉ ይገኛሉ። በቅርብ ቀን ደግሞ ተመርቀው እነሱም የዩኒቨርስቲ ቆይታቸውን ያጠናቃሉ ማለት ነው። የቀሩት አንድ ሺ የሚሆኑ ተማሪዎች ትግራይ ውስጥ ኮሚኒኬሽን ባለመኖሩ ምክንያት ኢንፎርሜሽን ስላልደረሳቸው እና በሌሎችም ተጓዳሚ ምክንያቶች አለመምጣታቸውን ከዩኒቨርስቲ ያስተዳደር ሰምተናል። እኮ እነሱ ደግሞ ሲመጡ እንደዚህም ይቀጥላል ብለን እናስባለን። ከዚህ በተጨማሪ ግን የቀሩት ከሁለተኛ ዓመት ከአንደኛ ዓመት አምና ያቋረጡ ሰከንድ ሴሚስተር ነበር ልጆች እና እስከ አራተኛ ዓመት ድረስ ያሉ ተማሪዎች ነገና ከነገ ወዲያ ዩኒቨርስቲ እንዲደርሱ ማስታወቂያ ከተነበረ ወደ ሶስት ዓመት አድርጓል። እነሱ ከዚ ሲመጡ ደግሞ ያው ኦሬዲ የጀመር ነው የትምህርት ፕሮሰስ ዩኒቨርስቲ የሚቻለውን ያህል መዘጋጀት አድርጎ ዝግጅት አድርጎ ካምፓሶቹ ተጠብቆ ተማሪዎቹ መጥተው ክላስ እንዲጀምሩ በዝግጅት ላይ ነን ማለት ነው። እጅግ በጣም አመሰግናለሁ ኢዮኤል ግኡሽ ቀለብ ከተማሪ ስለተሰኘው የሰብአዊነት ዘመቻም ስለነገርከን እንዲሁም ደግሞ የመቀሌ ዩኒቨርሲቲን የአሁን ድባብ በጥቂቱም ቢሆን ስላስቃኝህን እጅግ በጣም አመሰግናለሁ። ለሰጣችን ሀሳብና ለደረጋችን ቃለመጠይቅ በጣም ነግር ይስልና ምን ነው መልካም ቀን። በዋጃ አላማጣ ወረዳ በኮቪድ ወረርሽኝና በጦርነት ሳቢያ ለረዥም ጊዜ ተቋርጦ የነበረው የመማር ማስተማር ሂደት መጀመሩ ተገለጠ። ከሰላሳ ዓመታት በኋላ በአማርኛ ትምህርት ሲሰጥ ለመጀመሪያ ጊዜ መሆኑም ተገልጧል። ይሁን እንጂ መማር ከሚገባቸው ተማሪዎች ትምህርታቸውን እየተከታተሉ የሚገኙት ከአስር በመቶ አይበልጡም ነው የተባለው። መስፍን አራጌ ዝርዝሩን ይዟል። የአካባቢው ነዋሪ በአፍ መፍቻ ቋንቋ ሳይማር ሶስት አስርት ዓመታትን ዘልቋል። በኮቪድና በጦርነት ምክንያት ደግሞ በአካባቢው የመማር ማስተማር ሂደቱ ሙሉ በሙሉ ተቋርጦ ቆይቷል ይላሉ የአሜሪካ ድምጽ ሬዲዮ ያናገራቸው የዋጃ አላማጣ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሙልጌታ አስማማው። የመማር ማስተማር ሂደቱ ሰሞኑን እንዲቀጥል ሲደረግ የአካባቢው ነዋሪ ለአመታት ሲያቀርብ የነበረውን በአፍ መፍቻ ቋንቋ የመማር ጥያቄም በተወሰነ ደረጃ ለመመለስ መቻሉን ነው ኃላፊው አስረዱት። ሞጋ ቀበሌ ህዝብ ሰብስበን በጠየቅንበት ሰዓት ከአሁን በፊት ከሀያ ሰባት እስከ ሰላሳ አመት ታፍን ነበር በቋንቋችን እንዳንማር አሁን ግን ስለተፈቀደልን በጣም ደስ ብሎናል። ልጆቻችን በአማርኛ ስለጀመረ የሚል ሀሳብ ነው ያለው። እኛም የህዝቡን ህርት ተረድተን ዞንና ክልል ጋር ተነግረን በአማርኛ እንዲጀመር አድርገን አስጀምረናል ማለት ነው። አማራ ክልል ጋር ማለት ሆነው አማራ ክልል ጋር አብዛዎቹ ዘጠና ፐርሰንት ትምህርት ቤቶች አሁን ከፍተው ስራ ጀምረዋል። በኮቪድ ወረርሽኝ ኋላም በጦርነት ትምህርት ተቋርጦ መቆየቱም ሆነ በአፍ መፍቻ ቋንቋ ትምህርት አለመሰጠቱ ወጣቶች ተወዳዳሪና ብቁ እንዳይሆኑ ተጽዕኖ ማሳ ማሳረፉን ገልጸዋል። ከሀያ ሰባት እስከ ሰላሳ አመት የነበረው ትምህርት ተጽዕኖ በትግርኛ ነው ግዴታ ሲማሩት የነበሩት በግዴታ ነው። በአፍናሻ ቋንቋቸው ልጆቻችን የሚማሩ ብለው ቢጠይቁ ሙካ ወላጆች መንግስቱ ፈቃደኛ ያልነበረን የትግራይ መንግስት ትልቁ ችግር ምንድን ነው? መግባባት አይቻልም። እነሱ የሚችሉት አማርኛ ነው የሚማሩት በትግርኛ ነው። አጋጣሚ ግን ስለማይግባቡ አለመግባባት ካለ ደግሞ እውቀቱ ማትሽ በሙገር መንገዱ ማለት ነው አይረዳህም ማለት ነው። ስለዚህ በዚህ የተነሳ ተማሪውን ስታየው እውቀቱን አድማሱን ሳያበቃ ዝቅተኛ ነው መጨረሻ ላይ አስረኛ ና አስራ ሁለተኛ ክፍል ግን ውጤት ሲታይ ክልላን ራ ፈተና ላይ ዝቅተኛ ውጤት ነው ሲያመጡት የነበረው እና የስራ ድርሻቸውን በቃ አስረኛ ክፍል ወደቀ፣ አስራ ሁለተኛ ክፍል ወደቀ እየተባለ ስራ አጥ ወጣት ነው በሱብን የነበረው ማለት ነው። ከአንደኛ ክፍል እስከ ስምንተኛ ክፍል ትግርኛ ነው የሚማሩት እሱም በቃ አማርኛ ስለሚችሉ ትግርኛው ያው ሳይገባቸው ነው የሚሄዱት። በተመሳሳይ ደግሞ ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ደግሞ እንግሊዝኛ ነው። ኦልሬዲ ከማያውቁት ቋንቋ ወደማያውቁት ቋንቋ ነው ትራንስሌት እየሆነ የመጣው ማለት ነው። ሽግግሩ ከዚህ ቀደም በትግርኛ ሲማሩ ለነበሩ ተማሪዎች ዕጣ ፈንታቸው ምንድን ነው የሚሆነው? ምናልባትም በትግርኛ የሚናገሩ የነበሩ ምን ያመቻቻችሁላቸው ነገር አለ? አሁን እዚህ በለውጡ ትማር ማስተማር ሂደት በትግርኛ የሚችል ትግርኛ መማር አለበት። የአፍ መፍቻቸው ቋንቋ ትግርኛ ከሆነ አካባቢው፣ የዛ አካባቢ ተማሪ በትግርኛ መማር አለበት። ለምሳሌ አንድ ትምህርት ቤት ብንወስድ ትግርኛ የሚማር ተማሪ ካለ በኋላ አንድ ክላስ ትግርኛ የሚችል ተማሪ ካለ አፍ መፍቻ ቋንቋው ትግርኛ እኮ ከሆነ አንድ ክላስን ብትሆን ትግርኛ መማር አለበት የሚል ሀሳብ ነው። የተረጋጋ ነው ማለት ነው። ስለዚህ በትግርኛም ጀምራችኋል ማለት ነው? አዎ ትግርኛም አለ። ትግርኛ የሚማሩበት ትምህርት ቤቶችም አሉ። ትግርኛ ቋንቋቸው የሆነ ትግርኛ የሚችሉ አማርኛ የማይችሉ አማርኛ በሚችሉ ደግሞ አካባቢዎች ደግሞ አማርኛ እንዲከፍት ወስነናል። የመማር ማስተማሩን ሂደት ለማሳለጥ የሚረዳችሁ የግብአት አቅርቦትና የመምህራን ቅጥር እንዴት ፈጸማቸው? የመምህራን ጥረት ያን ያክል ያጋጠመን የለም ነው በቀላሉ የሚሸፈን ነው። አሁን የከበደን ምንድን ነው፣ በዚህ በጦርነት ምክንያት አብዛው ትምህርት ቤት ተዘርፈዋል። ወደ አስራ አንድ ትምህርት ቤቶች አሁን ተዘርፈውብናል። እንደላይ ያለማጣ ማለት ነው። እዚህ ጋር አሁን ትልቅ ችግር ያለው እሱ። ከዞንና ክልል ጋር ተነጋግረናል። አንዳንድ ለምሳሌ እንደ ጽህፈት መሳሪያ የመሳሰሉ ነገሮች ልካውልናል። ሌላውን በሂደት እየተወያየን እንዲያሟሉልም የተነጋገር ነው። ምንድን ናቸው የተዘረፉት? ለምሳሌ ከትምህርት ቤት ውስጥ የተዘረፉት አንድ መጽሐፍቶች ወስደውብናል። በተለይ በተለይ አሁን በጣም ከባድ የሆነው ወንበሮች የተዘረፏሉ፣ ኮምፒውተሮች ተዘርፈዋል። ምን ጥቁር ሰሌዳም ሳይቀር ተዘርፈውብናል። የቤተ ሙከራ ማቴሪያሎች ከፈር ማዕከል የሚባላል ሌዳጎች ካር ሴንተር ማቴሪያሎች ጠቅላላ የተዘረፉበት ሁኔታ ነው ያለው። በቃ ትምህርት ቤት ውስጥ ባዶ ህንፃ ሆኖ ነው ያለው ማለት ነው። ይህን ለማሟላት ለሚመለከተው አካል አቅርባቸዋል ጥያቄ? አዎ አቅርበናል። ማቅረቡ ግን ለጊዜው አልደረሰም። ምክንያቱም ያን ያክል ለማሟላት ካለው ችግር ምክንያት ኢኮኖሚክ ክራይስ ነው ያለው በክልሉ ምናልባት ሁሉን ያሟላ ና ያሟላ ተወሰነ እናሟላለን ብለዋል። ምናልባት ግን የሚመለከተው አካል የራያ አላማጣ ወዳጅ የሆኑ አካሎች ቢያግዙን ቶሎ ብለው በዚህ ሊጓቸት ስለሚችል የሚያግዝ መንገድ ቢፈጠር ግን የተሻለ ነው። የራያ አላማጣ ወረዳ ትምህርት ጽህፈት ቤት ተወካይ ኃላፊ ተካ ንጋቱ በወረዳው መማር የሚገባቸው ከአስራ ዘጠኝ ሺህ በላይ ተማሪዎች ቢሆኑም በአንድ ከፍተኛ ሁለተኛ ደረጃ ትምህርት ቤትና በአስራ አራት አንደኛ ደረጃ ደረጃ ትምህርት ቤቶች ውስጥ እየተማሩ ያሉት አንድ ሺህ አንድ መቶ አርባ ናቸው። ይህ ትምህርትና በየደረጃው የሚገኘው የቀበሌ አመራር ተቀናጅተው ተማሪዎች ትምህርታቸውን እንዲጀምሩ አለማድረጋቸው የሚፈለገውን ያህል የተማሪ ቁጥር ማስመዝገብ እንዳይቻል አድርጓል ይላሉ። ከዚህ ባሻገር የመምህራን ደሞዝ ሙሉ በሙሉ አለመለቀቁ መምህሩ በየቀበሌው ወርዶ ተማሪዎችን ለመቀስቀስ ወላጆችን ለማሳመን ተጽዕኖ አሳድሮበታል ሲሉ ያስረዳሉ ወር Yeah, ከሰሜን ወሎ ዞን በተገኘ ድጋፍ ለተወሰኑት ክፍያ መፈጸም ቢቻልም በተበጣጠሰና ባልተሟላ መልኩ የሚደረገው ክፍያ የመምህሩን የኑሮ ጥያቄ ለመመለስ አዳጋች አድርጎታል። የመምህሩን የደሞዝ ጥያቄ ምላሽ እንዲያገኝ ይገዛ እያደረገ ላለው የሰሜን ወሎ ዞን ጥያቄ ማቅረባቸውን ኃላፊው ገልጸዋል። ድጋፍ እያደረገ የሚገኘውን የሰሜን ወሎ ዞን አመራሮችን ለማግኘት ጥረት እያደረግን ሲሆን የክልሉ አመራሮችም ስብሰባ ላይ በመሆናቸው ምላሻቸውን ማካተት አልተቻለም። እንዳገኘኋቸው ምላሻቸውን ለማስተናገድ ሞክራለሁ። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ወላጆች እንደሚሉት በአካባቢው ደብተርን ጨምሮ የመማሪያ ቁሳቁሶች ባለመኖራቸው ልጆቻቸውን ወደ ትምህርት ቤት ለመላክ ቢፈልጉ እንኳ ተግባራዊ ማድረግ አለመቻላቸውን ይናገራሉ። ከደብተርና መሰል የመማሪያ ግብዓቶች ጋር ተያይዘው የሚነሱ ጥያቄዎችን በአካባቢው ከሚገኙ የንግዱ ማህበረሰብ ጋር በመነጋገር ችግሩን ለመፍታት ወረዳው አቅጣጫ ማስቀመጡን አቶ ተካ አስረድተዋል። በተ ተመሳሳይ ሁኔታ አማርኛ ያፍ መፍቻ ቋንቋቸው ለሆኑ ተማሪዎች በአማርኛ ትምህርት መስጠት መጀመሩን ካላማጣ ከተማ ጊዜያዊ አስተዳደር የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 943 ና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችንን እንዘልቃለን። ቀዳሚው ባህልና ማህበረሰብ ዓለም አቀፍ የአብሮነት ቀን በዓለም አቀፍ ደረጃ ለ25ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ ተከብረዋል። እለቱ በድሬዳዋም ማህበራዊ እሴቶቻችንን እንገንባ በሚል መሪ ቃል በልዩ ልዩ ዝግጅቶች መከበሩን ገልጦ የማያውቁት ሁሉ ይናፍቁት ነበር ሲሉ ከንቲባ መሐመድ አህመድ ቡህ የገለጸዋት ድሬዳዋ ከቅርብ ዓመታት ወዲህ የነበሩ አብሮነትን የሚሸረሽሩ ግጭቶች ለዘመናት የገነባቸውን ስም ጥያቄ ውስጥ የሚከቱ ሆነዋል ማለታቸውን ይዘረዝራል። በድሬዳዋ ምክር ቤት አዳራሽ ከነበረው ዝግጅት ድሬዳዋ ከአብሮነት አንጻር ምን ትመስል ነበር? አሁንስ እንዴት ነች? ወደፊትስ ምን መድረግ አለበት? የሚሉት መዳሰሳቸውን ጠቅሶ ዝግጅቱን የተከታተለው አዲስ ቸኮል ለምሽቱ የባህልና ማህበረሰብ እንዲህ አቀናብሮታል። በድሬዳዋ የተከበረው የአብሮነት በዓል ሶስት ትውልዶችን በአንድ መድረክ ያገናኘ ነበር በአንድ በኩል አሁን በእድሜያቸው አያት የሚሆኑ የተለያዩ ብሔር ተወላጆች ከጥቂት አስርት ዓመታት በፊት የነበረችው ድሬዳዋ ምን ትመስል እንደነበረው ተሞክሯቸውን ያካፈሉበት፣ እንዲሁም አሁን በወጣትነትና ጉልምስና እድሜ ላይ ያሉ ምን ይደረግ በሚለው ላይ የመከሩበት፣ ከዚህም በተጨማሪ በአስራዎቹ እድሜ ላይ የሚገኙ ታዳጊዎች ደግሞ ታዳሚ የሆኑበትና አደራ የተቀበሉበት ነበር። መድረኩን በንግግር የከፈቱት ከንቲባ አህመድ ማህሙድ ቡህ አብሮነትን ለማጎልበት ወጣቶችን ነበር አደራ ያሉት። መልካምነቷ ብዙ የተባለላት ከተማ ችግር የለውም። ነዋሪዎች ለዓመታት በመካከላቸው በነበረው ጠንካራ ማህበራዊና ኢኮኖሚዊ ትስስር በጋራ ያፈሯቸው እና የገነቧቸው ጠቃሚ ማህበራዊ ሴቶች በጥቂት ዓመታት ወዲህ ግን በውስጥና በውጭ ከተፈጠሩ አሉታዊ ተጽዕኖዎች እየተሸረሸረ መጥቷል። በመሆኑ የአባይ ልጅ ውሃ ተማው እንዲሁም እኛ መሆንን እኛ እንዳልሆነን እያታ ነው ያለነው። የእኛነታችን መገለቻ የሆነው በደህንነታችን ውስጥ ያለው መዋደድ እና መከባበር ወደ ቀርቦ ቦታ በመለስ የሁላችን ሚና ከፍተኛ ነው። በተለይ ወጣቶች ይህንን ከተማችንን መልካም እሴት ለማጎልበትና ለማጠናከር አይነትኛ ሚና አላቸው። ዛሬ ዛሬ ግን ये इच्छी सदा का में तो अलसुम इतना रहना था तमाम चीज़ के लोग अनुहारुई इच्छी लामतांत मकान कराए चो बनात बनो तंकाम में मावर ने एक या फरवाई चो ना ये कन्नत बोए चो तकानी मावर ऐसे तो इच कटकी लामतांत तो दीगन बहुत सेना बहुत कटकर करो आलू तारी दसवां ये तो शरा� እኛ ሆነን እኛ እንዳልሆነ እያታ ነው ያለ ነው። የእኛነታችን መገለጫ የሆነው በልዩነታችን ውስጥ ያለው መዋደድ እና መከባበር ወደ ቀድሞ ቦታ ለመመለስ የሁላችን ሚና ከፍተኛል። በተለይ ወጣቶች ይህንን የከተማችንን መልካም እሴት ለማጎልበት እና ለማጠናከር አይነተኛ ሚና አላቸው። የቀደሙን ትውልድ ወክለው ትዝታቸውን ካካፈሉ መካከል አቶ መሀመድ ሙሳ ጮሬ የተባሉ አባት ሙስሊምና ክርስቲያኖች በብሔርና ሃይማኖት ሳይከፋፈሉ አብረው ሀዘንና ደስታ ይጋሩ የነበሩ መሆናቸውን ብቻ ሳይሆን ድሬዳዋ ለውጭ ዜጎች ጭምር ቤታቸው እንደነበረች ነበር ያወሱት። እኔ ከወየ ነው እና ልጆች በመንገድ ተሰባስበው ወየ ይጨፍራሉ። ወየወየ የሽን ያክል መርሽ ይባለ የሙስሊሞች ዘመን መለወጫ ስሙና ደግሞ የመሳ የመሳ ታ አብረን ያመሳ የመሰል ብር ይወጣል

የክርስቲያን ቤት ቤታቸው፣ የሙስሊም ቤት ቤታቸው። አብረንን የምናድርጉ ሰፈር ሲጫወቱ ድሬዳዋ ውስጥ ያለ ትምህርት ቤት የትምህርት ቤት ደጃፍ ሳትነካ አምስት ቋንቋ ትማራል። ድሬዳዋም የውጭ ሀገር ዜጎች ከኛ ጋር ነበሩ። ከነሱ ብሱ የተማምነው ነገር አለ። አበላለስ ተማሩ። በእውነት የድሬዳዋ ፉ የበላ ሰው። በወቅቱ ድሬዳዋ መጥተው ከተማዋን ቤታችን ብለው ከቀሩ የውጭ ዜጎች መካከል ህንዳዊ ራጅም ይህንን የሚያጠናክር ተሞክሯቸውን አካፍለዋል። ከሌሎች የሀገሪቱ አካባቢዎች መጥተው ድሬዳዋ ይቀሩና አሁንም የወለዱ የከበዱ አባቶችም መጀመሪያ ድሬዳ ሲመጡ የሚያስታውሱትንና እንዴት ከቅዳቸው ውጭ ድሬዳዋ ሊቀሩ እንደቻሉ ትዝታቸውን አጋርተዋል። ከአዲስ አበባ ዩኒቨርሲቲ ተጋብዘው ጥናታዊ ጽሑፍ ያቀረቡት የኢትዮጵያ ጥናትና ምርምር ተቋም ዳይሬክተርና የስነሰብ ጥናት ወይም አንትሮፖሎጂ ምሁር የሆኑት ዶክተር ታከለመርድ አብሮነት እውቀት ብቻ ሳይሆን በመኖር የሚገለጽ ጭምር ነው ይላሉ። ስለ አብሮነት ለምን ምክክር ማድረግ እንደሚያስፈልግም ያስረዳሉ። የባህል መገለጫ ነው አብሮነት። ይህን ለምንድነው ዛሬ የምናከብረው? አንደኛ ሰዎች በአስተሳሰባቸው፣ በማንነታቸው፣ በአኗኗራቸው፣ በጾታቸው፣ በአካላዊ ሁኔታቸው ወዝነ የሰው ልጆች አለመጥናት ጥላቻ አልባ ለማድረግ ደላምን መነጋገር አለብን። ያያበበብ ነገር ጥሩ ስለሆነ ማለት ነው። ሁለተኛ ሰዎች በባህል፣ በሃይማኖት፣ በፍላጎታቸው ያላቸው በኩልነት ሰዎችን የመቀበል ችሎታ እያዳሉ መነጋገር ያስፈልጋል። በባህላችን አባቶቻችን አሁን ዜጋሉ በድሮ ጊዜ ገና ሳይቋቋም በፊት ዛፍ ስር ተቀምጦ ልጆቻቸውን እኮ ያስተምራል ስለአብሮነት ስለመቻቻል ይህንን አብሮነት በድሬዳዋ ለማጠናከር እና ወደ ነበረበት ለመመለስ ምን መደረግ አለበት በሚለው ላይ ጉባኤተኛው ብዙ ሀሳቦችን አንስተዋል። ራይል የተባለች ወጣት የድሬዳዋ ቀን ብለን በጋራ የምናከብርበት ቀን ብንሰይም ና በጋራ ብንመክርበት ና ብንደሰትበት ትላለች። ፋሚ ዳንኤል የተባለ የህግ ባለሙያ አብሮነታችንን የሸረሸሩ ጉዳዮች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮች መሆናቸውን ጠቅሶ በመፍትሄነት ግን ኢኮኖሚው ላይ እናተኩር ይላል። እንዲደቁ የተደረጉ የድሬዳዋ የኢኮኖሚ አውታሮች መልሶ እንዲያንሰራሩ መደረግ መቻል አለበት። ወጣቶች የድሬዳዋ ወጣቶች በገጠርም በከተማ የሬዲዮ ወጣቶች ቅድሚያ ተሰጥቷቸው የስራ እድል ማግኘት መቻል አለባቸው። ለስራ ጊዜ ያለው ወጣት ለረብሻ ጊዜ አይኖረ ማህበራዊ ሴቶቻችንን ወደ ቀጣዩ ትውልድ በአግባቡ አላስተላለፍንም የሚለው ሌላኛው የህግ ባለሙያ የተባረከ አስፋው ተደጋጋሚ ውይይት መድረኮች መፍትሄ ናቸው ይላል። የድሬዳዋ ነባር ሴቶች የመመለስ አስፈላጊነት ላይ በሰፊው የመከረው መድረኩ በቀጣይ ምን መደረግ አለበት የሚለው ላይ ግን ቁርጥ ያለ ፍኖተ ካርታ ሳይቀርብበት፣ ሆኖም በርካታ ግብዓቶች ተሰብሰቡበት በአፈ ጉባኤ የፈጡ ሙስጠፋ ንግግር ፍጻሜ ሆኗል። አፈ ጉባኤው ለአብሮነት አንዱ እንቅፋት ነው የተባሉን ስራ አጥነት ለመቀነስ የስራ እድል ፈጠራ ላይ ካለፈው ዓመት ጀምሮ ብዙ ስራ መስራታቸውና በቀጣይም ከዚህ የተሻለ የሚሰሩበት እድል እንዳለ በአዛ አስደግፈው ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምወስዳችሁ። ዛሬ የዓለም የካንሰር ቀን የሚታሰብበት ዕለት ነው። ይሁን እንጂ የዓለም ጤና ድርጅት እንደሚለው ካንሰር እጅግ ከፍተኛ በሆነ መጠን የብዙ ሰዎችን ሕይወት መንጠቁን በጨመረበት በዚህ ወቅት በሽታውን ለመቆጣጠር የሚደረገውን ጥረት ኮቪድ-19 ክፉኛ ጎድቶታል። የአሜሪካ ድምጽ ዘጋቢ ሊሳሽላይን ሽላይን ከጄኔቭ የላከችውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል። አዲስ መረጃ እንደሚያሳየው ባለፈው ዓመት በካንሰር የተጠቁ ሰዎች ቁጥር 193 ሚሊዮን ደርሷል። በካንሰር የሚሞቱ ሰዎች ቁጥር ደግሞ ወደ 10 ሚሊዮን ከፍ ብሏል። የዓለም ጤና ድርጅት በዓለም ላይ ገዳይ ከሆኑ በሽታዎች መካከል ካንሰር ሁለተኛ ደረጃ መያዙን አስታውቋል። ከሟቾቹ ውስጥ 70 ከመቶ የሚሆኑት በዝቅተኛና መካከለኛ ገቢ ባላቸው አገሮች ውስጥ እንደሚገኙም ጤና ድርጅቱ ገልጿል። የጤና ድርጅቱ አያይዞም የአዳዲስ የካንሰር ተጠቂዎች ቁጥር በ2040 ወደ 30 ሚሊዮን ሊያድግ እንደሚችል አስጠንቅቋል። በዓለም ጤና ድርጅት ተላላፊ ያልሆኑ በሽታዎች መምሪያ አንድሬ ኤልባዊ ኮቪድ-19 ወረርሽኝ በካንሰር ቁጥጥር ላይ የሚያሳድረው ተጽዕኖ ከፍተኛ 50% of governments have had cancer services partially or completely disrupted because of the pandemic. We have also gathered data from the scientific community. የዓለም ጤና ድርጅት ባደረገው ቅኝት 50 ከመቶ የሚሆኑ መንግስታት በኮቪድ-19 ወረርሽኝ የተነሳ በካንሰር ላይ የሚያደርጉትን ክትትልና አገልግሎት በከፊል ወይንም ሙሉ በሙሉ አቋርጠዋል። ከሳይንቲስቶቹ የምናገኘው መረጃ እንደሚያሳየው በካንሰር ህሙማን ላይ ወረርሽኙ የሚያስከትለው ተጽዕኖ ከባድ መሆኑን ነው። ምርመራዎች እየዘገዩ ነው። ህክምናዎችና እንክብካቤዎችም እየተቋረጡ ወይንም እየቀሩ ነው። አልባዊ እንደ ካንሰር ባሉ ተላላፊ ባልሆኑ በሽታዎች የሚጠቁት ሰዎች ቁጥር በኮቪድ-19 የመጠቃትና የመሞት ዕድላቸው ከፍተኛ ነው ይላሉ። የዓለም የጤና ድርጅት እንደሚለው አብዛኞቹ የካንሰር በሽታዎች በጊዜው ቀድመው ከታዩና ተገቢው ሕክምና ከተደረገላቸው ሊድኑ የሚችሉ ናቸው። በዚያም ላይ ደግሞ በካንሰር ሕክምና በርካታ መሻሻሎች ታይተዋል። ለምሳሌ የማህፀን ካንሰር በየዓመቱ 45 ሚሊየን ሰዎችን ይገድላል። እንዲህ አይነቱን ሞት ለመቀነስ ሴቶች በ15 ዓመት ዕድሜያቸው በወሲብና የጾታ ግንኙነት የሚተላለፉ በሽታዎችን ለመከላከል የሚረዱ ክትባቶችን ቢወስዱ አደጋውን መከላከል እንደሚቻል ተናግረዋል። አንዳንዱም ካንሰር ሰዎች የህይወትና የአኗኗር ምርጫቸውን በማስተካከል ሊከላከሉት የሚችሉት ነገር መሆኑም ተነስቷል። ለምሳሌ የዓለም ጤና ድርጅት እንደሚለው በካንሰር ከሚሞቱት ውስጥ ሃያ ሁለት ከመቶ የሚሆኑት ሲጋራ አጫሾች ናቸው። ስለዚህ ይላሉ ባለሙያዎቹ ሰዎች ሲጋራ ማቆም አለባቸው። አመጋገባቸውንም እንዲሁ ማስተካከል ይኖርባቸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚስወሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን ንጋር ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመልሳለን አሁን የትግርኛው ስርጭት ይቀጥላል በእኛ በኩል ሰላም ደህና ደሩ